የከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ልደታ ምድብ ከዛሬ ጀምሮ ለተከታታይ ሶስት ቀናት የአቶ በቀለ ገርባን ጨምሮ በነጉርሜሳ አያነው መዝገብ በጸረ ሽብር ህግ የተከሰሱት የሚያቀርቡት የመከላከያ ምስክርነት ለመስማት ነበረ የተሰየመው ከአንደኛ እስከ አምስተኛ ተከሳሾች በጋራ ለመከላከያ ምስክርነት ጠቅላይ ሚኒስትር ኃይለማርያምን ጨምሮ አምስት የመንግስት ኃላፊዎችን ለምስክርነት መጥሪያ ተልኮላቸዋል በችሎቱ እንደተገለጸው የጠቅላይ ሚኒስትሩ ጽፈት ቤት በላከው ደብዳቤ አቶ ኃይለማርያም ደሳለኝ ባላቸው የስራ መደራረብ ሊቀርቡ እንደማይችሉ ተነግሯል። የተከሳሽ ጠበቃ አቶ አመሃ መኮንን ባቀረቡት መቃወሚያ ደብዳቤው ግልጽ አይደለም፣ የስራ መደራረብ ከሆነ በተለዋጭ ቀጠሮ ይቅረቡልን፣ የለም አልመጣም ከሆነም ቀጣይ አቤቱታ ለማቅረብ ግልጽ ይደረግልን ብለዋል። አራተኛ ተከሳሽ አቶ በቀለ ገርባ በበኩላቸው እኛ ለምስክርነት የጠራ ነው ጠቅላይ ሚኒስትሩ እንደ ግለሰብ በመሆኑ የጠቅላይ ሚኒስትሩ ጽህፈት ቤት እሳቸውን ወክሎ ምላሽ ሊሰጥ አይገባም፣ እሳቸው የማይመጡ ከሆነም በፖሊስ ታድነው እንዲቀርቡ ይታ ዘዝልን ብለዋል። አቃቢ ሕግ በበኩሉ ከፕሮቶኮል አኳያ ጽህፈት ቤቱ ምላሽ መስጠቱ አግባብ መሆኑን ጠቅላይ ሚኒስትሩ ቢመጡም በቀረበው የእሳቸው ሰነድ ላይ የሚመሰክሩ በመሆኑ የተፋጠነ ፍትህ ከመስጠት አንጻር የእሳቸው መምጣት ይታለፍ ብሏል። ችሎቱ ሌሎች የተጠሩ ባለስልጣናት ባሉት የምስክርነት ሶስት ቀናት መምጣት አለመምጣታቸው ታይቶ በቀረቡ ሀሳቦች ላይ አንድ ላይ ብይን እንደሚሰጥ ገልጿል። ፍርድ ቤቱ የሌሎች ተከሳሾች የመከላከያ ምስክሮች ቃል ሲያደምጥ ውሏል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም